Bambino B ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ሀብታሙ ስዩም አብሬያችሁ አመሻለሁ። አስቀድሜ እንኳን ለመስቀል በዓል በሰላም አድረሳችሁ ለማለት እወዳለሁ። የመስቀል በዓል ከሃይማኖታዊ በዓልነቱ በተጨማሪ የህዝብ መገናኛና የአብሮነት ማድመቂያ ከሚሆንባቸው ስፍራዎች መካከል በቀደምትነት ጥሩ ቢባል የጉራጌ ዞን ይጠቀሳል። የጉራጌ ህዝብ መስቀልን በአንድና ሁለት ቀናት ብቻ አያጠቃልልም፤ ከሁለት ሳምንታት በላይ ለሆነ ጊዜ በተለያዩ ቀናት ሸንሽኖ የተለያየ ማህበራዊ ዋጋ ሰጥቶ ያከብረዋል እንጂ። ዘለግ ያለውን የጉራጌ መስቀል በዓል አከባበር ይዘትና ፋይዳ የሚያብራራልን እንግዳ ለምሽቱ ጋብዘናል። አሸናፊ ተስፋዬ ይባላል። አሸናፊ በማኅበራዊ መገናኛዎች ላይ ያደገበትን የጉራጌ ህዝብ ባህልና ኗኗር የሚዘክሩ መረጃዎችን በማቀበል ይታወቃል። ወደ አንጎላ ሉዋንዳ ቅንቶ በኦዲዮቪዥዋል ስራ ከመሰማራቱ በፊት ግን ራዲዮ ፋናን በመሰሉ ተቋማት በጋዜጠኝነት አገልግሏል። አሸናፊ መስቀል በጉራጌ ባህል ውስጥ ያለውን ቦታ በሚያብራራበት የምሽት ጨዋታችን ይጀመራል። በጨዋታችን ጣልቃ ታዲያ በዓል ነውና ከተለያዩ የኢትዮጵያ ጥጎች የተሰባሰቡ የበዓል ሙዚቃዎችን እናስደምጣችኋለን። አሸናፊ ይቀጥላል። አመሰግናለሁ ሀብትሽ። ይህ ታላቅ ባህል በሁሉም ኢትዮጵያን ብሔር ብሔረሰቦች፣ ህዝቦች ባህል ያኗኗር ወግ የተላበሰ መልኩ የሚከበር ቢሆንም የባህሉን አከባበር ደረጃና የሚሰጠው ትኩረት ከቦታ ቦታዎች ይለያያሉ። ያው እንደምታውቀው በጉራጌው ብሔረሰብ ዘንድ በድምቀት የሚከበር ባህል ነው። ትልቁ ባህል ነው። አመቱ ሙሉ ተለያይቶ የኖረ ቤተሰቦች፣ ዘመዳሞች የሚገናኙበት፣ የሚጠያየቁበት፣ ችግሮቻቸውን የሚፈቱበት፣ ወጣቶች የሚተጫጩበት በጋብቻ የተሳሰሩ ቤተሰቦች የሚጠያየቁበት የተጣሉ የሚታረቁበት ዕዳ የሚሰረዝበት በዳይ ተበዳይ ይቅር የሚባባልበት ወጣቶችና አዛውንቶች የእርድ ከብት ገዝተው ሻኛቸውን እየነካኩ ከአባቶችና ከእናቶች ምርቃት የሚወስዱበት ከፍተኛ የሆነ ጉጉትና በፍቅር የሚጠበቀው በአረፋና የመስቀል ባህል ነው። ይህ ደግሞ ትልቅ ፋይዳ ያለው ነው። ያው የጉራጌ ማህበረሰብ እንደምታውቀው በስራ ወዳድነቱ በተለያዩ ክፍለ አገራቶች ነው የሚገኘው። በአንድ መስቀል ነው ተገናኝተ ክፉንም ደጉንም ከወንድም ከአባት ከእናት የምትወያየው፣ ከእናትና ከአባት ምርቃት የምትወስድበት፣ የወለደ የምትጠይቅበት፣ የሞተ ሰውን ሀዘን የምትደርስበት፣ ይቺን አንድ አመት ጠብቀ ስለሆነ መስቀል ምክንያት አድርገ ነው የምትገባው። በከፍተኛ ደረጃ ደግሞ የሚገርም ነገር ወጣቶች የሚተጫጩበት የሚፈልጋትን ጉብል የሚይዝበት ሰዓት እንደመሆኑ መጠን በጉጉት እና በፍቅር ነው መስቀልን ጠብቆ የሚገባው። እንግዲህ አሸናፊ፣ በጉራጌ ሕዝብ ዘንድ መስቀል የአንድ ቀን በዓል ሳይሆን ለበርካታ ቀናት በተለያየ ስያሜና ዓላማ የሚከበር እንደሆነ ይሰማል። ሁሉንም ቀናት ለመቃኘት እስቲ እንሞክር። አስቀድመን ከመስከረም 13 ወይም ወሬት የኅና ከሚባለው ቀን ጀምሮ እስከ መስከረም 15 ድረስ ውህምያ እስከተባለው ድረስ ያሉትን ቀናት እንመልከት። በእነዚህ ቀናት የሚደረጉ ክንውኖችን ይዘት እስቲ እናነሳሳ እንግዲህ መስከረም 13 ወሬት ይህና የመስቀል ባህል ለምግብ ማቅረቢያነት የሚውል ቁሳቁሶች ከግርግዳ የሚወርድበት ቀን ነው። የቤት መገልገያ ቁሳቁሶች በጥንቃቄ ጸድተው እስከ ጥቅምት አምስት ድረስ በምግብ ማቅረቢያ የሚገለገሉበት፣ በተጨማሪም ሁሉም ቤቱን አጥድቶ አንዳንዱ ጅባውን አነጣጥፎ መስቀልን ለማክበር ዝግጅት የሚጠብቅበት ዕለት ነው። መስከረም 14 ደንጌሳ ይባላል። ለሁሉም የቤተሰብ አባላቶች በተዘጋጀ የሸክላ ጣባ የጎመን ክትፎ የሚበላበት ቀን ነው። የዚህ ቀን ወጪ የሚሸፍኑ ሴቶች ናቸው። በዚህ ዕለት ማታ በየደጃፉ ልጆች የተደመረ ዳመራ የሚያቃጥሉበት ቀን ሲሆን በብሔረሰቡ አጠራር የደንጌሳ ሰዓት ይሉታል። ስለሆነም ዳመራ ሲያቃጥሉ ጎረ ጎረ ጎረ እያሉ ፈጣሪያቸውን ለዚህ ዕለት ላደረሳቸው የሚያመሰግኑበት፣ ሴቶች ደግሞ በልልታ የሚያደምቁበት ቀን ነው። መስከረም 15 ወህምያ ይሉታል፣ ወይም ጨርቆስ የእርድ ማለት ነው። በጉራጌው ዘንድ ዋናው የመስቀል ባህል የሚከበረው በዚህ እለት ነው። በእለቱ የአባወራዎች ተግባር ጎልቶ የሚታይበት ሆኖ በእያንዳንዱ የቤተሰብ አባላት ሁለቱና ከዚያ በላይ በመሆን የደለበ ሰንጋ የሚያርዱበት እለት ነው። በዚህ እለት ሰንጋው ልክ እንደታረደ ጥሬ ስጋ በቅቤ በመንከር ጨፎዬ ቀጥሎም የተወዳጁ የጉራጌ ክትፎ የሚበላበት እለት ነው። መስከረም 15 ወይም ውህምብያ ከመስከረም 16 እስከ መስከረም 23 ደግሞ ሃይማኖታዊ አከባበሩን ይዞ ወደ ቤተሰብ ጥየቃ በዓሉ የሚያድግበት ጊዜ እንደሆነም ይነግራል። የአባንዳ እሳት የሚል ስያሜ ከተሰጠው ቀን የጀወጀ እስከተሰኘው ቀን ያሉትን ክንውኖች ደግሞ እስቲ በአጭሩ አስቃኝን። አሸናፊ መስከረም 16 ላይ የአባንዳ እሳት፣ የጉርዝ እሳት ይባላል። ዋናው መስቀል ትልቁ የአባቶች ደመራ የሚበራበት ዕለት ሲሆን በአብዛኛው ሃይማኖት ይዘቱን ይላበሳል። ወጣቶች፣ ወንዶች፣ ሴቶች ቤተ ክርስቲያን ሄደው ባህላዊ ጭፈራ አዳብና የሚጨፍሩበት፣ አዳብና የሚጀመርበት፣ ሃይማኖታዊ ስርዓት የሚተገበርበት፣ ዳመራ የሚቃጠልበት ቀን ነው። ወጣቶች ከጭፈራ ቦታቸው ወደ ቤት ከተመለሱ በኋላ ወደ ማታ አካባቢ ዋናው ዳመራ በየአካባቢው ይቃጠላል። ቅድም ገልጽልህ ነበረ ዳመራ ሕፃናቶች ያቃጥላሉ ብዬ ነበር። ይሄ ደግሞ ሁለተኛው ነው። ሁለተኛው ሚንስ የወጣቶች ዳመራ ሳይሆን የወጣቶች ዳመራ ተቃጥሏል በፊት በ15 ይህ ደግሞ ለአባቶች ተብሎ አባቶች ምርቃት የሚደረግበት በመሸትሸት ሲል አንድ የአካባቢው ማህበረሰብ ወጣቶች ተሰብስበው የሚመራረቁበት የሚገባበዙበት ትልቁ የዳመራ ስነ ስርዓት ነው። ጭፈራው ደምቃ ይጠጣል። ከዚህ ሁሉ በኋላ ሁሉም ወደ ቤቱ ገብቶ የተዘጋጀለትን ጣባ ክትፎ ይበላል፣ ይደሰታል ነው የምልህ። ሀብትሽ መስከረም 17 ንቅባር ከሰማይ ይባላል። ከሌሊቱ 12 ሰዓት ጀምሮ በአንድ አጥቢያ የሚተዳደሩ ዕድርተኞች ዳመራ ወደ ተቃጠለበት ቦታ በመሰባሰብ ቃለ መሃላ በማስገባት አዲስ የአካባቢው ዳኛ የሚሾምበት፣ ያለፈው ርክክብ የሚደረግበት፣ አዲስ የአባልነት ጥያቄ የሚቀርብበት፣ የሚወያዩበት ቀን ነው። መስከረም 18 የፊቃ ቆያን ይባላል። የሴት ልጃገረዶች የተለያዩ የስፌት ጌጣጌጦች እቃዎችን ለማዘጋጀት የሚረዳ ስንደዶችን ለቀማ የሚጀምሩበት እለት ሲሆን በየመንደሩ ልጃገረዶች ባህላዊ ዜማ ያዜማሉ፣ ስንደዶ ለቀማ ያደርጋሉ ከመስከረም 18 እስከ መስከረም 23 ድረስ ሴት ልጆች ለእናቶቻቸው የፀጉር ቅቤ፣ ለአባቶቻቸው ባርኔጣ ይሰራሉ ያዘጋጃሉ። ባሎች ደግሞ ሙክት በመያዝ ይሄዳሉ፣ ወደ አማቾቻቸው ጋር የራሳቸውን አክብረው ሲጨርሱ ሰራው ይደምቃል። ሁሉ ነገር በጣም ደስ ይላል። ልዩ ነው የሚሆነው አዳብ እና ከመስቀል ጋር ተያይዞ ከመስ ከረም 16 እስከ ጥቅምት አምስት ባሉ ቀናቶች በተለያዩ ገበያ ቦታዎች ወጣቶች ባህላዊ ጭፈራ ስነስርዓት ያደርጋሉ። በዛ ስነስርዓት ላይ የሚገርም ነገር ለማጨት የሚፈልጋትን እንዲህ ነው ሎሚ በወረወር እንደሚባለው ነገር የሚተጫጭበት ከጓደኛው ጋር ተነፋፍቆ የሚገናኝበት የልጅነት የድሮ የልጅነት ትዝታን የሚወያይበት የናፍቆታቸውን የሚያወሩበት ስራ እንዴት እንደነበረ የሚነጋገሩበት ትልቁ ትልቁ አዳብና ነው። እዚህ ላይ ማለት የምፈልገው ነገር አብትሽ፣ በአሁኑ ሰዓት አዳብና እየቀዘቀዘ እየጠፋ ያለበት ሁኔታ ነው የማስተውለው። ይህ ለምን እንደሆነ አላቅም። የጉራጌው ማህበረሰብ ንግዱ ላይ ትኩረት አድርጎ ባህሉ ላይ ትኩረት እያደረገ አይደለም ያለው ብዬ መደምደም ሊሆን አዳብ ወይ የሚገርም ነገር በዩኔስኮ ደረጃ መመዝገብ የሚችል እና ጠቃሚ የሆነ ባህል ነው። ደስ የሚል በቃ በፍቅር የምትገናኝበት፣ ፍቅር የሚደረጅበት፣ የምትማማርበት፣ የምትነጋገርበት የአመት የወጣን የወረድከውን የምታወራበት እንደመሆኑ መጠን ይህ አዳብና ጭፈራ ወይም ወጣቱን ወደ የሚፈልገው ዓላማ ስራው ምን እንደሆነ እንዴት እንደሆነ የሚያወራበት በቃ የውስጡን የሚተነፍስበት እንደመሆኑ መጠን የአካባቢው ሹማሙን ትልበላቸው፣ የአካባቢው ሽማግሌዎችም ትኩረት ሰጥተውት ይሄንን ነገር ዘላቂነት እንዲኖረው እንዲያድግ የሚደረግበት ሁኔታ ቢፈጠር መልካም ነው የሚመስለኝ። We will be i በማዳመጥ ላይ ያላችሁት ጋቢና መዝናኛን ነው። ከአሜሪካ ድምፅም በመደመጥ ላይ ይገኛል። ዛሬ ደመራ የመስቀል ዋዜማ እንደመሆኑ የዛሬ እንግዳችን ደግሞ አሸናፊ ተስፋዬ ነው። ስለ ጉራጌ መስቀል በዓል አከባበር እያጫወተን ይገኛል። ያው እንግዲህ አሸናፊ፣ አንተም እንደምታውቀው የዘንድሮ መስቀል የኮሮና ቫይረስ ጫና ባልጠፋበት ማግስት ይከበራል። ከዘመድ ከወዳጆች ጋር በነበረህ የርቀትን ቢሆን ግንኙነት በበዓሉ ድምቀት ላይ ስላመጣው ለውጥ መስማትህ ማየትህ አይቀርም ብዬ አስባለሁ። ምን ያመጣው ለውጥ አለ? ሰዎችስ አብሮነታቸውን ለመጠበቅ ምን እያደረጉ ይገኛሉ? ያው እንግዲህ ሀብትሽ ኮሮና ጉራጌ ላይ ብቻ ሳይሆን ተጽዕኖ የፈጠረው የጉራጌው ብሔረሰብ ላይ ሲሆን በዓለም ደረጃ ነው እንግዲህ ያው እንደሚታወቀው የጉራጌው ማህበረሰብ ከተለያዩ አካባቢዎች በናፍቆትና በፍቅር የሚገናኝበት የሚሳሳምበት፣ የሚጠቃቀፍበት፣ የሚጨዋወትበት እንደ እንደመሆኑ መጠን ከፍተኛ የሆነ ነገር ይፈጥራል ብዬ አስባለሁኝ። እንግዲህ የጉራጌው ማህበረሰብ ከዚህ በፊትም እንደምታውቀው ኤች አይ ቪ በሀገራችን በተንሰራፋበት ወቅት የጉራጌው ማህበረሰብ ነው በቀጥታ ወደ ተግባር እየገባው ምን አይነት ተግባር ለሚለው ነገር አንድ የጉራጌው ማህበረሰብ በመስቀል በሚገባበት ሰዓት ለትዳር የሚያጫትን ሴት ከማግባቱ በፊት የሕክምና ወረቀት ከቤተሰቦቹ ጋር ወይም ከቤተሰቧ ጋር በህብረት ሆኖ ሄዶ ተመርምሮ ወረቀት ሲያመጣ ነው ሴት ልጅ ሊሰጠው የሚችለው እና ወደ ጋብቻ ሊዘልቅ የሚችለው። ያንን ነገር ደግሞ በሽታውን ለመቆጣጠር በአካባቢው ትልቅ አስተዋጽኦ አድርጓል። አሁን ደግሞ ኮሮናን ደግሞ የጉራጌው ማህበረሰብ ማን ምን ሊጎዳ እንደሚችል ኮሮና ጥንቃቄውን ስለሚያውቀውና ስለሚሰማ ርቀቱን ጠብቆ በፍቅርና በአንድነት ቤተሰቡ ዎቹን ለበሽታ ሳያጋልጥ በፍቅር ደስ በሚል ሁኔታ መስቀልን ያከብራል ብዬ አስባለሁኝ። ያው ተጽዕኖ ይኖረዋል፣ ከፍተኛ የሆነ ተጽዕኖ ሊኖረው ይችላል። እንደ ካቻም ነው ወይም እንደ አለፉት ዓመታቶች መስቀልን በድምቀት ላይከበር ይችላል። ርቀትን ጠብቀ ነው፣ ንክኪ ብዙ አይኖርም። ለምን ብትል አንተ ከተማ ላይ ብዙ ነገር አሳልፈ ነው የምትመጣው፣ ገጠር ያለውን ማህበረሰብ ልትበክለው ስለምትችል፣ ያንን ጥንቃቄ የተሞላበትን ነገር እንደሚያደርግ የጉራጌው ማህበረሰብ ደግሞ ለዚህ ምክር አያስፈልገውም ብዬ አምናለሁ። ያው ተጽዕኖ ሊኖረው ስለሚ የሚችል እግዚአብሔር እንግዲህ ይህም በሽታ ከላያችን ላይ አንስቶ በፍቅር በአንድነት ሀገራችንን ሰላም አድርጎልን በየአመቱ በመስቀል ተገናኝተን እንደ በፊቱ የምንሆንበት ጊዜ እስኪመጣ ድረስ በያለንበት በጸሎት የአባቶች ምርቃት ሳይለየን መቀጠል ይኖርብናል ብዬ አስባለሁ። በነገራችን ላይ ሀብትሽ አሁን በቡታጅራ ከተማ የሚገኙ የቀድሞ የቡታጅራ ተማሪዎች ወይም የቡታጅራ ልጆች በተለያዩ አለም የሚገኙና በአዲስ አበባም እንዲሁም በኢትዮጵያ በተለያዩ ቦታ የተበተኑ ወጣቶች አንድ ፌስቡክ ላይ ማህበራዊ ሚዲያ ላይ የቡታጅራ ወጣቶች ህብረት የሚል አቋቁመው የሚገርም ነገር በኮሮና ሰዓትም ከፍተኛ የሆነ ሳንቲም በማዋጣት ለምስኪኖች የተለያዩ ነገሮች እርዳታ እንዲደረግ አድርገዋል። ከዛ በተጨ በተጨማሪ ደግሞ ለአረፋ ክርስቲያኖች ናቸው ያስተባበሩት። የሚገርም ነገር ለአረፋ ወደ አስራ አምስት ነው ሀያ ሰንጋዎችን ገዝተው ለምስኪኖች አከፋፍለዋል። አሁን ደግሞ መስቀልን ምክንያት በማድረግ ሙስሊሞች ናቸው ይሄንን ነገር አስተባብረው በውጭና ሀገር ውስጥ የሚገኙ ወገኖችና እንዲሁም ባለሀብቶችን አስተባብረው አሁን ለመስቀል ሰንጋዎችን የተለያዩ ወደ አስራ አምስት የሚሆኑ ሰንጋዎችን ገዝተው እርድ አድርገው ሀብታሙ በልቶ ጠግቦ ሲያድር ምስኪኑን ማደር አለበት በሚል በፍቅር በአንድነት ተምሳሌትን እያደረጉ ነው ያሉት። ይህ ደግሞ በአካባቢው ማለትም በጉራጌ ማህበረሰብ ምስኪንን የመርዳት ባህላት በሚደርሱበት ሰዓት የመጠያየቅን የሚያሳይ ነገር ነው እና እነዚህ ወጣቶች ተጠናክረው የሚቀጥሉበት ማህበሩን አጠናክረው ለወደፊትም አካባቢውን ምስኪኖችን በመርዳት የተለያዩ ነገሮችን በማድረግ ትልቅ አስተዋጽኦ ያደርጋሉ ብዬ የምጠብቃቸው ናቸው። በተለይ ዲያስፖራው በጣም በጣም አኩርቶኛል። ጋዜጠኛ አሸናፊ ተስፋዬ የጉራጌ መስቀል ባህል አከባበርን በተመለከተ ስላጋራህን በእጅጉ አመሰግናለሁ። አንተም በስደት ሀገር ብትሆንም በልዩ ድምቀት ቀኑን እንደምታሳልፍ እገምታለሁ። ያው እንግዲህ በስደት ላይ በምትኖርበት ሰዓት እንደ አገርህም ባይሆን ያው ናፍቆት ይኖረኛል ከምንም በላይ የምናፍቀው ነገር ከዚህ በፊትም በቢቢሲ ላይ እንደዚሁ ጠይቀውኝ ተናግሬዋለሁኝ መስቀልና አረፋ ሲመጣ ያለው ግርግር ያለው ሁኔታ ይናፍቀሃል ከጓደኞች ጋር የምታወራበት ገብተ የምትጫወትበት የልቤ ልብን የምትዘልቅ የምትቋደስበት ነገር እንደመሆኑ መጠን ያው ይናፍቅሀል ነገሮች ይኖራሉ ግን ቢሆንም በሰው ሀገር ላይም ቢሆን ያሉ ነው ኢትዮጵያኖች ተጠራርተን አንድ ሬስቶራንት ላይ ሰብሰብ ብለን ያው ጉራጌ የሌለበት ቦታ የለም። ወይም ኢትዮጵያን ያልተበተንበት ቦታ ስለሌለ በህብረትና በአንድነት ጣባው እንኳን ባትኖር በኮባዋ ጠቅለል አድርገን ክትፏችንን በልተን ባህሉን አድምቀን ደስ በሚል ሁኔታ እናሳልፋለን። በመጨረሻ ማስተላለፍ የምፈልገው ነገር ለጉራጌ ዞን አመራሮችም ሆነ ሽማግሌዎች አዳብናን ወይም መስቀልን በተጠናከረ መልኩ ለዩኔስኮ የሚመዘገብበትን ሁኔታዎችን ብትፈጥሩና ጠንከር ያለ ነገር ቢደረግ ባህልን የማስተዋወቅ ነገር ቢደረግ መልካም ይመስለኛል። ትኩረት ባህል ላይ ብናደርግ መልካም ነው። ትኩረት ከሰጠ ነው፣ ሌላውን ማህበረሰብ እኮ እንደ ቱሪስት መጥቶ ሊጎበኘን ይችላል፣ ደካማ ጎናችንን ሊያሳየን ይችላል። እነዚህ ነገሮች ስለሚኖሩ ማስተዋወቅ ይኖርብናል የሚል እምነት አለኝ። ስላደረክልኝ ቃለ ምልልስ ሀብትሽ እጅግ በጣም አመሰግናለሁ። እግዚአብሔር አክብርልኝ። ከመላ የስራ ባልደረቦችህ መልካም ባህል፣ መልካም አዲስ ዓመት፣ መልካም መስቀል ብያለሁ። ሰላም ሁንልኝ። አድማጮች የዛሬው በዓል የመከበሩ ሃይማኖታዊ ምክንያት በኦርቶዶክስ ተዋህዶ አማኞች ዘንድ ኢየሱስ ክርስቶስ የተሰቀለበት መስቀል ዳግም የተገኘበትን ዕለት ከመዘከር ጋር ይገናኛል ለመሆኑ ታሪክ በዚህ ጉዳይ ላይ ምን ይላል ዲያቆን ዳንኤል ክብረት መስቀሉ የት ነው ያለው የሚል ዘለግ ያለ ጽሑፍ ከጥቂት ዓመታት በፊት አስነብበው ነበረ በዚያ ጽሑፋቸው ላይ የታሪክ ማስታወሻዎችን ጠቅሰዋል የመስቀሉ እንደገና መገኘት የሚለውን ንዑስ አንቀጽ ለምሽቱ መርጫለሁ ጥንታውያን የቤተ ክርስቲያን ታሪክ ጸሐፊዎች መስቀሉን እንደገና ያገኘችው ንግሥት ሌኒ መሆኗን ይናገራሉ። በ380 ዓመተ ምሕረት አካባቢ የተወለደው ታሪክ ጸሐፊው ሶቅራጠስ ኤክሌስያስቲካል ሂስትሪ በተሰኘው መጽሐፍ ላይ በምዕራፍ 17 መስቀሉ እንዴት እንደተገኘ ዝርዝር መረጃ ይሰጠናል። ንግሥት ሌኒ ወደ ኢየሩሳሌም ተጉዛ በጎልጎታ የጌታ መቃብር ላይ የተሠራውን የቬኒስ ቤተ መቅደስ አፈረሰችው፣ ቦታውንም በሚገባ አስጠረገችው። በዚያን ጊዜም የጌታችንና የሁለቱ ሽፍቶች መስቀሎች ተገኙ። ከመስቀሎቹም ጋር ጲላጦስ የጻፈው የራስጌው መግለጫ አብሮ ተገኘ። ሶቅራጠስ ከሦስቱ መስቀሎች አንዱ የክርስቶስ መሆኑ እንዴት ሊታወቅ እንደቻለ ሲገልጽ እንዲላል አቡነ መቃሪዎስ በማይድን በሽታ ተይዛ ልትሞት የደረሰች አንዲት የተከበረች ሴት አመጡ። ሁለቱን መስቀሎችንም አስነኳት። ነገር ግን ልትድን አልቻለችም። በመጨረሻ ሦስተኛውን መስቀል ስትነካ ድናና በርትታ ተነሳች። በዚያም የጌታ መስቀል የትኛው እንደሆነ ታወቀ ይላል። ከዚያም ንግሥት ዕሌኒ በጌታ መቃብር ላይ ቤተ ክርስቲያን አሰራች ከመስቀሉ የተወሰነውን ክፍል ከፍላ ከችንካሮቹ ጋር ወደ ቁስጥንጥንያ ስትወስደው ዋናው ክፍል በጎልጎታ ቤተ ክርስቲያን ተወችው። ይህንን ታሪክ ሄርምያስ ሶዞሜን የተባለው እና በ450 ዓ ም አካባቢ ያረፈው ታሪክ ጸሐፊም ኤክለሲያስቲካል ሂስትሪ በተሰኘው ጥንታዊ መጽሐፍ በክፍል ሁለት ምዕራፍ አንድ ላይ ይተርከዋል። ሶዞሜን እንደሚለው በ325 ዓ ም የተደረገው ጉባኤ ኒቅያ ሲጠናቀቅ የቆስጠንጢኖስ ትኩረት ወደ ኢየሩሳሌም ዞረ። ምንም እንኳን ሰው ዘሜን ባይቀበለውም መስቀሉ የተቀበረበትን ቦታ ያመላከተው ከከተማው በስተ ምስራቅ ይኖር የነበረ አንድ አይሁዳዊ መሆኑንና እርሱም ይህንን መረጃ ከትውልድ ትውልድ ሲተላለፍ ከነበረ መዝገብ ማግኘቱን እንደሰማ ጽፏል። ንግሥት ዕሌኒ ባደረገችው አስቸጋሪ ቁፋሮ መጀመሪያ ጌታ የተቀበረበት ዋሻ፣ ቀጥሎ ከእርሱ እልፍ ብሎ ሦስት መስቀሎች መገኘታቸውን ሶዞሜን ይተርካል። ከመስቀሎቹም ጋር የጲላጦስ ጽሑፍ አብሮ መገኘቱንና የጌታ መስቀል ከሌሎች የተለየበትን ሁኔታ ከሶቅራጠስ ጋር ተመሳሳይ በሆነ ሁኔታ ይተርከዋል። ንግሥት ሌኒ በጎልጎታ በቤተልሔም በደብረ ዘይት አብያተ ክርስቲያናትን አሰርታ በ80 ዓመቷ እንዳረፈች ሶዞሜን ይተርካል። ብዙ የታሪክ ጸሐፊዎች እረፍቷን በ328 ዓ ም አካባቢ መስቀሉ የተገኘበትን ደግሞ በ326 ዓ ም ያደርጉታል። በ457 ዓ ም አካባቢ ያረፈው ቴዎድሮት የተባለው ታሪክ ጸሐፊም የመስቀሉን የመገኘት ታሪክ ተመሳሳይ በሆነ መንገድ ያቀርበዋል። ሰክስ ክንቅጥቅጦ የዋንጫ ልቅለቃ نتاركوا من دايرك اندنا

አድማጮቻችን የዛሬው የጋቢና መዝናኛ መሰናዶ በዚህ ተጠናቋል። ሀብታሙ ስዩም ሳስተናግዳችሁ አመሸው። ኤልያስ አስማሪ ደግሞ መሰናዶውን ሲያቀናብር ነበረ። ትዝታ በላቸው የመርሃ ግብሩ አርታኢ ናት። መልካም ምሽት ይሁንላችሁ። መልካም በዓል። Oh yeah la yeah oh oh oh

I will get a little.